Voice of America. VOA. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ ኅዳር 29 ቀን 2009 ዓ ም ዝግጅታችን አሁን ጀምራለሁ። ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና... ጤና ይስጥልን እኔም ሰለሞን ክፍሌ ነኝ። በኢትዮጵያዊነት መንፈስ ሁላችንም የኢትዮጵያዊነት መንፈስ በሁላችንም ልብ ውስጥ ሊጸርጽ ይገባል ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥሪ አቀረቡ። የአገር ፍቅር ማለት የህዝቦቿ ፍቅር በመሆኑ በመተሳሰብና በመከባበር እንዲሁም በጋራ ተጠቃሚነት ላይ የተመሰረተ የሀገራዊ አንድነት በውስጣችን ይበልጥ መጠናከር ይኖርበታል። በአብይ ርዕስ ዘገባ አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የጋና ምርጫ ኮሚሽን ትላንት የተካሄደውን ፕሬዝደንታዊና የምክር ቤት አባላት ምርጫ የድምፅ ውጤት ቀስ በቀስ ይፋ እያደረገ ነው። ኮሚሽኑ በአንዳንድ አካባቢዎች ከተመዘገበው መራጭ በላይ የሆነ ድምፅ ተሰጥቷል፣ ሌሎችም ጣልቃ ገብ ተግባራት ተፈጽመዋል የሚሉ አሉባልታዎች እየተናፈሱ ስለሆነ ቆጠራውን በከፍተኛ ጥንቃቄ ለማከናወን ብለን ነው ሲል አስታውቋል። ይህ በእንዲህ እንዳለ ገዢው ፓርቲና ተቃዋሚዎች ሁለቱም በየበኩላቸው ስለ ውጤቱ እየተናገሩ ነው። ፍራንቼስካ ካካራፎርሰን ከአክራ ያጠናቀረችውን ዘገባ ዝርዝር ቆንጅት ያቀርባለች። ጋናውያን በስልጣን ላይ ባሉት ፕሬዚደንት ጃን መሃማና በተቃዋሚው መሪ ናና አኩፎ አዶ መካከል ትናንት የተካሄደው ፍክክር ውጤት በይፋ እስከሚነገር በጉጉት እየጠበቁ ነው። ይሁን እንጂ ገዢው ኤንዲሲና ተቃዋሚው ኤንፒፒ ፓርቲዎች የየበኩላቸውን የድምፅ ውጤት መናገሩን ተያይዘውታል። ገዢው ፓርቲ ዛሬ ሀሙስ ጠዋት ጋዜጣዊ ጉባኤ ጠርቶ ሲያበቃ እጩዌ አሸንፈዋል ሲል አውጇል። የተቃዋሚ ፓርቲው የዘመቻ ኃላፊ ፒተር ማክማኑ በበኩላቸው እስካሁን በተደረገው የድምፅ ቆጠራ አብላጫውን ድምፅ ናና አኩፎ አዶ አግኝተዋል ብለው ሲናገሩ የተሰበሰበው ደጋፊ በሆታ ደስታውን ገልጿል። ናና አዶ ዳንኳ አኩፎ አዶ ሀ 676,000 ናና አዶ ዳንከዋ አኮፎ አዶ 4,676998 ድምጽ አግኝተዋል። ያም 54.91 ማለት ነው። ፕሬዚዳንት ጃማ ማሃማ 3,694724 ድምጾች አግኝተዋል። 43.38 ማለት ነው። ስለዚህ ከጠቅላላው የድምፅ ጣቢያዎች 80 ከመቶ ውጤታቸውን አስገብተዋል። የቀረው 20 ከመቶ ይህን ውጤት የሚቀለብስ እንደማይሆን እንተማመናለን። የገዢ ፓርቲ የምርጫዎች ጉዳይ ኃላፊው ሳሙኤል አፎሱ አምፖፎ በበኩላቸው የተቃዋሚው ፓርቲ አድራጎት ኃላፊነት የጎደለው ደንታ ቢስነት ነው ሲሉ ነቅፈዋል። ከሀገሪቱ ዙሪያ መደዳውን በተካሄዱ የድምፅ ቆጠራዎች የእኛ እጩ ፕሬዝዳንት ጃን ማሃማ ምን ደረጃ ላይ እንዳሉ አውቀናል። በመላ አገሪቱ በጣም ጥሩ ይዞታ ላይ ናቸው። ነገር ግን ፓርቲያችን ሕግን የሚያከብር በመሆኑ ውጤቱን በአደባባይ አናውጅም። የኤንፒፒን አድራጎት ሁሉም ሕግ አክባሪ ዜጋ ሊያወግዘው ይገባል። የምርጫ ኮሚሽኑም ጋዜጣዊ ጉባኤ ጠርቶ የድምፅ ቆጠራ ውጤቶችን የመናገር ስልጣን ያለው ብቸኛ አካል እሱ መሆኑን አስገንዝበዋል። ውጤቶቹን በቅርቡ ይፋ እናደርጋለንና በትዕግስት ተረጋግታችሁ ጠብቁን ሲልም ለህዝቡ ተማጽኖ አቅርበዋል። ቃለ መሐላ ለመፈጸም ወዲያውም ስራቸውን በይፋ ለመጀመር ስድስት ሳምንታት ግድም የቀራቸው ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የካቢኔያቸውን አባሎች መረጣና ስያሜ ሂደት እያፋጠኑ ናቸው። በያዝነው ሳምንት ውስጥ ብቻ የመከላከያ ሚኒስቴር፣ የአካባቢ ደህንነት ጥበቃ መስሪያ ቤት፣ የአገር ውስጥ ደህንነትና የቤቶችና ከተማ ልማት ሚኒስቴር መስሪያ ቤቶችን እንዲመሩ የተሰየሙ ኃላፊዎች እንዲሁም በቻይና የዩናይትድ ስቴትስ አምባሳደር በራሳቸው በትራምፕ ወይም በሽግግሩ ባለሥልጣናት ተገልጸዋል። ጥቂት እንደቀደሙት ሁሉ ግን አዲሶቹ ተመራጮችም ውዝግብ አስነስተዋል። በዚህ ዜና ላይ መጽሔት ማብራሪያ ይኖረዋል። በሩሲያ ይቅርታ፣ ሩሲያ በዩናይትድ ስቴትሱ ፕሬዚደንታዊ ምርጫ ጣልቃ ገብታለች የሚለው ጥርጣሬ እንዲመረመር በኮንግሬሱ የሁለቱም ፓርቲዎች የቀረበው ጥሪ እየበረታ መጥቷል። ይህም ምርጫው ከሩሲያ ጣልቃ ገብነት ፍጹም የጸዳ ነው ሲሉ አጥብቀው ከሚከራከሩት ተመራጩ ፕሬዚደንት ዶናልድ ትራምፕ ጋር ውዝግብ ሊፈጥር ይችላል ተብሎ ተገምቷል። የዩናይትድ ስቴትስ ባለሥልጣናት ባልተለመደ ሁኔታ ባለፈው ወር ለሕዝብ ይፋ ባደረጉት መግለጫ በዲሞክራሲያዊ የፖለቲካ ድርጅቶችና በቀድሞዋ እጩ ተወዳዳሪ ሂለሪ ክሊንተን ሰራተኞች ኢሜሎች ላይ ቀጥተኛ የሳይበር ጥቃቱን ያደረሱት የሩሲያ ከፍተኛ ባለሥልጣናት ናቸው ማለታቸው አይዘነጋም። ይህን የሩሲያ ጣልቃ ገብነት ሁለቱ ፓርቲዎች በጋራ መመርመር የሚያስችላቸውን ሀሳብ ትላንት ለኮንግሬሱ ያቀረቡት ሁለቱ ዲሞክራቶች ኤሪክ ስዎልዌል እና ኤላይጃ ካሚንግስ ናቸው። ጥሪያቸው ትላንት ከሪፐብሊካኑ ሴነተር ከሊንሲ ግራሃም ድጋፍ በማግኘቱ እንቅስቃሴው ተጠናክሯል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በአውሮፓና በተቀረው ዓለም የአምባገነንነት ስጋት እያደገ መጥቷል ሲሉ የአውሮፓ አቻዎቻቸውን አስጠነቀቁ። ሚስተር ኬሪ ካምቡርግ ውስጥ በአውሮፓ የጸጥታና ትብብር ሚኒስትሮች ስብሰባ ላይ ሲናገሩ እያደገ መጥቷል ያሉት የአምባገነንን የአምባገነንነት አስተሳሰብ ወደ ሰብዓዊ መብቶች ረገጣና መገናኛ ብዙሃንን ወደ መገደብ እንዲሁም ወደ አለመቻቻልና ወደ ጥላቻ ወንጀሎች ተሸጋግሯል ብለዋል። ከእንግዲህ ወዲያ አምባገነንነት፣ ጭቆናና ተቃውሞን ማፈን መሞከር ለማንኛችንም አይበጅም ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ፣ አሁን የምትሸራረፍ እያንዳንዷ መሰረታዊ የሰው ልጆች መብት ወደ ለየለት አምባገነንነት ጎዳና የምትወስድ ጡብ ናት ሲሉ አስጠንቅቀዋል። የምስራቅ ኡክራይና ሁከትና የሩሲያ ክርምን ይዞ መቆየት ለረጅም ጊዜ ምላሽ ያላገኘ በአውሮፓ ያላገኘ በመሆኑ የአውሮፓ የጸጥታና ትብብር ድርጅት በጀመረው የሰላም ድርድር ጥረት እንዲቀጥልም ኬሪ ጥሪ አስተላልፈዋል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። በአሌፖ አማጽያን ላይ ድል ለመቀዳጀት የተቃረቡት የሶሪያው ፕሬዚደንት ባሻር አላሳድ ሲናገሩ ለአምስት ዓመታት የዘለቀው ሁከት እስኪያበቃ ውጊያው ይቀጥላል ብለዋል። አሳድ ዛሬ ይህን ያሉት በሩሲያ ጦር ሰራዊት የሚታገዘው ኃይላቸው እንደ አውሮፓን ዘመና አቆጣጠር ከ2012 ዓ ም ጀምሮ በሽምቅ ተዋጊዎቹ ቁጥጥር ሥር የቆየችውን የጥንታዊቷን አሌፖ ከተማ ሦስት አራተኛ ግዛት ባስለቀቀ ማግስት ከመንግሥታዊው አልዋታን ጋዜጣ ጋር ባደረጉት ቃለ ምልልስ ነው። በአሌፖ ድል ተገኘ ማለት ግን ጦርነቱ ተደመደመ ማለት ሳይሆን ወደ ድል ለመቃረብ ታላቅ እመርታ ነው ሲሉም ተናግረዋል። ሽምቅ ተዋጊዎች በከተማዋ እስካሉ ድረስም የተኩስ አቁም ስምምነት ፈጽሞ እንደማይታሰብ የሶሪያው ፕሬዚደንት ባሻር አል አሳድ ጨምረው አሳስበዋል። የአፍጋኒስታን ታሊባን ካታር ውስጥ ለሚገኘው ጽህፈት ቤቱ ይፋ እውቅና እንዲሰጥ ከዩናይትድ ስቴትስ ጋር እንዲሰጥ ከዩናይትድ ስቴትስ ጋር የቀጥታ ንግግር እንዲጀምርና በተባበሩት መንግስታት ድርጅት ጥቁር መዝገብ ውስጥ ያለ የከፍተኛ ባለሥልጣኖቹ ስም እንዲነሳ ዛሬ ጥሪ አቀረበ። የትጥቅ ትግሌን እንዳበቃ የእነዚህ ጥያቄዎች መሟላት እንደ መንደርደሪያ ያገለግላል ሲልም አስረድቷል። ካታር ውስጥ የሚገኘው የሁከቱ ቡድን ቃል አቀባይ ሶሂል ሻሂን እንደሚሉት ለጦርነቱ መቀጠል አብይ ምክንያቱ በዩናይትድ ስቴትስ የሚመራ የባዕዳን ወታደሮች አፍጋኒስታን ውስጥ መገኘቱ ነው። እነዚህ ወራሪዎች ሲል የጠራቸው ባዕዳን ኃይሎች የሀገሪቱን ሉዓላዊነት ይጻረራሉ፣ የፖሊሲዎቿንና የመንግሥቷን ነጻነት አያከብሩም ሲሉም ቃል አቀባዩ ለአፍቃሪ ታሊባን መገናኛ ብዙሃን በላኩት መግለጫ አስረድተዋል። በሌላኛው ወገን ዓላማ በእርግጥ ሰላም ለማስፈን ከሆነ ይላል መግለጫው። አክሎም ታሊባን በካታር የፖለቲካ ጽሕፈት ቤቱን እንዲከፍት ሊፈቀድለት ይገባል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 ና በ15785 ኪሎ ሄርስ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርስ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ህዳር 29 2009 ዓ.ም ምሽት ፕሮግራም ነው። የኦሮሞው አባገዳ ስርዓት የዓለም ቅርስ ሆኖ በመመዝገቡ ላይ የተዘጋጀ ፕሮግራም ይዘናል። ስርዓት የመንግሥት ሥልጣን የሕግ አውጪ፣ የሕግ አስፈጻሚ፣ የሕግ ተርጓሚ እንደ ዘመናዊ የተከፋፈለ ነው ማለት ነው። አንዱ ሌላውን እየተቆጣጠረ ስልጣን ያለ አግባብ ጥቅም ላይ እንዳይሁን ቁጥጥር የሚደረግበት ስርዓት ነው። አቶ ገዛሃኝ ግርማ በኢትዮጵያ የባህል ሚኒስቴር የቅርስ ጥናትና ጥበቃ የጥናት ባለሙያ ናቸው። በምሽቱ ባህልና ኅብረተሰብ ዝግጅት ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያዊነት መንፈስ በሁላችንም ልብ ውስጥ ሊሰርጽ ይገባል ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥሪ አቅርበዋል። የኢትዮጵያ ህዝቦች የራሳቸው ማንነት ያላቸውን ያህል የጋራ የሆነ ጠንካራ ኢትዮጵያዊ ማንነትም አላቸው ሲሉም ተናግረዋል። የሱዳኑ ፕሬዚደንት ኦማር ሐሰን አልበሽር፣ የጅቡቲው ፕሬዚደንት እስማኤል ኦማር ጌሌ እና የሶማሊያው ፕሬዚደንት ሐሰን ሼክ መሐሙድ እንዲሁም የሌሎች አገሮች ተወካዮች በበዓሉ ላይ ተገኝተዋል። እስክንድር ፍሬው ተከታዩን ልኮልናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይህንን የተናገሩት በምስራቅ ኢትዮጵያዊቷ ከተማ ሐረር በተከበረው የብሔር ብሔረሰቦችና ህዝቦች በዓል ላይ ነው። ለ11ኛ ጊዜ በተከበረውና ከሁሉም የአገሪቱ አካባቢዎች የተወከሉ እንግዶች በታደሙበት በዓል ላይ የተናገሩት ጠቅላይ ሚኒስትሩ ካተኮሩባቸው ነጥቦች አንዱ ኢትዮጵያዊነት ነው። የሀገራቸውን ታሪክ ባህላዊ ሀብትና ውበት ያነሱት ጠቅላይ ሚኒስትሩ ኢትዮጵያውያን ውብ የሆኑ የብዙ ቋንቋዎች ባህሎችና ማንነቶች መገለጫ ነን ሲሉም ተናግረዋል። ኢትዮጵያዊነት በሁሉም ልብ ሊሰርጽ እንደሚገባም ጥሪ አቅርበዋል። ኢትዮጵያ የምትገኝበት የአፍሪካ ቀንድም ሆነ በአገራችን አፍሪካ እንዲሁም በዓለም ህብረተሰብ ዘንድ በልጆቿ አኩሪ ስራዎች ይበልጥ ተሰሚነቷ እንዲጎላ ለማድረግ ይህ የኢትዮጵያነት መንፈስ በሁላችንም ልብ በጥልቀት መስረጽ ይኖርበታል። የአገር ፍቅር ማለት የህዝቦቿ ፍቅር በመሆኑ በመተሳሰብና በመከባበር እንዲሁም በጋራ ተጠቃሚነት ላይ የተመሰረተ የሀገራዊ አንድነት በውስጣችን ይበልጥ መጠናከር ይኖርበታል። ቋንቋን መሰረት ያደረገውን የኢትዮጵያ ፌዴራሊዝም የሚተቹ አንዳንድ የፖለቲካ ኃይሎች በህዝቦች መካከል ልዩነቶችን እያሰፋ መምጣቱን ይናገራሉ። የብሔር ብሔረሰቦችን መብት የሚያስከብረውም በኢትዮጵያዊነት ላይ አሉታዊ ተጽዕኖ በሚያሳድር ሁኔታ እንደሆነ ያምናሉ። ጠቅላይ ሚኒስትር ኃይለማርያምና መንግስታቸው ግን እንደዚህ አይነት ትችቶችን አይቀበሉም። እንዲያውም ህገ መንግስቱ ከጸደቀበት ጊዜ አንስቶ እስከዛሬ ባለፉት 22 ዓመታት አዎንታዊ ውጤቶች መገኘታቸውን ያምናሉ። በህዝቦች መካከል ያሉ የተዛቡ ግንኙነቶችም ከታሪክ የተወረሱ መሆናቸውን ጠቅላይ ሚኒስትሩ በዛሬው ንግግራቸው ጠቅሰዋል። እነዚህን የተዛቡ ግንኙነቶችም በአብዛኛው ማረም መቻሉን አመልክተዋል። የዚች አገር ዜጎች ብሔረሰባዊ ማንነታቸውንም ሆነ ኢትዮጵያዊነታቸውን ማጠናከር እንደሚችሉም ነው የጠቆሙት። ኢትዮጵያን መውደድና ማክበር እንደሚገባም ተናግረዋል። የኢትዮጵያ ህዝቦች የራሳቸው ማንነት ያላቸውን ያህል የጋራ የሆነ ጠንካራ ኢትዮጵያዊ ማንነትም አላቸው። በዚህ ኢትዮጵያዊነት መንፈስ በመመራትም እጅግ ውስብስብና ፈታኝ በሆነው የወቅቱ የዓለማችን ሁኔታ ውስጥ አገራችን በድል ጎዳና እንድትገሰግስ ሁላችንም ታላቅ ወገናዊ ኃላፊነት በጫንቃችን ተሸክመናል። አገራችን ኢትዮጵያን በሙሉ ልባችን ወደናትና አክብረናት የህዝቦቿ ጠንቀኛ ጠላት የሆነውን ድህነት ጠራርገን ለማስወገድ እንዲሁም እስካሁኑ በተገኙ ተስፋ ሰጪ ድሎች ጠና ማድረግ የጀመርነውን አንገታችንን መልሰን ላናገብጥ ጠንክረን መስራት ያለብን ይሆናል። ባለፉት 15 ዓመታት የተካሄዱ የተሃድሶ እንቅስቃሴዎች በኢትዮጵያ ከፍተኛ የኢኮኖሚ እድገት እያመጡ መሆኑንም ጠቅላይ ሚኒስትር ኃይለማርያም አስታውሰዋል። እድገቱ የፈነጠቀው የተስፋፋና በኢትዮጵያ ሕዝቦች ዘንድ ተጨማሪ የእድገት ጥማትና ተጨማሪ ፍላጎት አምጥቷል ሲሉ አስረድተዋል። መንግስት ውጤቱ እንዲመጣ የሚደነቁ ስራዎች መስራቱንም አስታውቀዋል። ከዚህ በተቃራኒ ግን የመንግስትን ስልጣን የለውጥ መሳሪያ ከማድረግ ይልቅ የግል ኑሮ መሰረት የማድረግ ዝንባሌ መታየቱን ተናግረዋል። እናም ቀኑ ሲከበር እስካሁን የተገኙትን ድሎችና ውጤቶች አስፋፍቶ መቀጠል እንደሚያስፈልግ ተናግረዋል። የታዩትን የተሳሳቱ አስተሳሰቦችና ኅጸጾች ለማስወገድ የተጀመረውን በጥልቀት የመታደስ አገራዊ ንቅናቄም ማስቀጠል እንደሚያስፈልግ አሳስበዋል። ለ11ኛ ጊዜ በተከበረው በዓል ላይ እንዳለፉት በዓላት ሁሉ ከሁሉም የሀገሪቱ አካባቢዎች የተወከሉ ኢትዮጵያውያን፣ ከፍተኛ ባለስልጣናት፣ አምባሳደሮች፣ ዲፕሎማቶችና ሌሎች እንግዶች ተገኝተዋል። ጠቅላይ ሚኒስትር ኃይለማርያም ደሳሌይ በዛሬው ንግግራቸው በሀገሪቱ እየተተገበረ ስላለው የአስቸኳይ ጊዜ አዋጅ የጠቀሱት አልነበረም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው፣ ምስራቅ ኢትዮጵያ፣ ድሬዳዋ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። መሪው ዶክተር መረራ ጉዲና በአስቸኳይ እንዲፈቱና መንግሥት ከተቃዋሚ ፓርቲዎች ጋር ውይይትና ድርድር እንዲጀምር የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ጥሪ አሰምቷል። ዶክተር መረራ የታሰሩበትን ምክንያት ሰንካላ ሰበብ ነው ያለው መድረክ በተቃዋሚዎችና በገዥው ፓርቲ የተደረሰውን መግባባትም የጣሰ እንደሆነ በመግለጽ ከሷል። የዶክተር መረራ መታሰር የሀገሪቱን ሰላምና መረጋጋትም አደጋ ውስጥ ሊከተው እንደሚችል ያለውን ስጋት መድረክ ገልጿል። መለስካቸው አማሃ ተጨማሪ አለው። መድረክ ዛሬ ይፋ ባደረገው የጽሑፍ መግለጫው ከሳምንት በፊት የአስቸኳይ ጊዜ አዋጁን ድንጋጌ በመጣስ ከአሸባሪ ኃይሎች ጋር በመገናኘት ተጠርጥረው የተያዙት የኦሮሞ ፌዴራላዊ ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና በአስቸኳይ ከእስር እንዲፈቱ መንግስትም ከተቃዋሚ ፓርቲዎች ጋር ውይይትና ድርድር ለማካሄድ ቃል በገባው መሰረት ውይይትና ድርድሩ ጊዜ ሳይባክን እንዲጀመር ሲል ጥሪ አቀረበ። መድረክ በዚሁ መግለጫው ሕዝባችን በሚሊዮኖች አደባባይ በመውጣት ላነሳቸው ብሶቶችና ጥያቄዎች ዘላቂ መፍትሄ ለመሻት በሚያስችሉን መሠረታዊ ጉዳዮች ላይ ለመነጋገር የሚያስችለን ሁኔታ እንዲመቻች መድረክ በመላው ሕዝቦቻችን ስም ይህንን ታሪካዊ ሀገራዊ ጥያቄያችንን በድጋሜ ባንክሮ እናቀርባለን ብሏል። ይኸው የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ ያሰራጨው የጽሑፍ መግለጫ ዶክተር መረራ በቅርቡ ከአውሮፓ ፓርላማ በተደረገላቸው ጥሪ መሠረት ለፓርቲያቸው የዲፕሎማሲ ሥራ ለማከናወን ወደዚያው እንዳመሩ ያስታውሳል። በዚያም ለአውሮፓ ፓርላማ የኢትዮጵያን ወቅታዊ ሁኔታ አስመልክቶ ገለጻ ማድረጉን እንደ ወንጀል መቁጠርና፣ ከሽብርተኞች ጋር ተገናኘ፣ የአስቸኳይ ጊዜ አዋጁን ጣሰ፣ ወዘተ በሚሉ ሰንካላ ሰበቦች መንግሥት ለእስር ዳርጎታል ብሏል። በመድረክ ግንዛቤም አንድ የሕጋዊ ፖለቲካ ፓርቲ መሪ በሀገሪቱ ወቅታዊ ሁኔታ ላይ ገለጻ ማድረግን የአስቸኳይ ጊዜ አዋጁ ክልከላ እንደማይጥልበት ይናገራል። ከዚያም አለፍ ብሎ ይህ መድረክ ለአዋጁ ከሰጠው ትርጉም የተለየ ትርጉም ካለ ግልጽ እንዲደረግለት ሁለት ጊዜ ለኮማንድ ፖስቱ ደብዳቤ ጽፎ ምንም ማብራሪያ እንዳልተሰጠው ያስረዳል። ዶክተር መረራ ከሽብርተኞች ጋር ተገናኙ ስለተባለውም አንድ ዓለም አቀፍ ስብሰባ ቀርቶ በሰንበቴ ማህበር ስብሰባዎች እንኳን መቀመጫ ለእንግዳ የሚሰጠው በአዘጋጁ እንጂ የተጠራው እንግዳ በመረጠው አገባብ አለመሆኑ ይታወቃል ሲል ውንጀላውን አጣጥሮታል። መግለጫው አክሎም መድረክና አባል ድርጅቶቹ ሰላማዊ ትግልን የተቀበሉትና በተግባርም እያዋሉት ያለው የእምነታቸው መሠረት በመሆኑ እንጂ በማንም አስገዳጅነት አይደለም ብለዋል። አክሎም መድረክ ከኢህአዴግ ጋር በተደጋጋሚ አድርጌያቸዋለሁ ባላቸው ድርድሮች የደረሱበትን መግባባት ይጠቅሳል። ይኸውም መንግስት ሽብርተኛ ከሚላቸው ድርጅቶች ጋር ግንኙነት ማድረግ ማለት ስምምነት ተፈራርሞ ድርጅታዊ ቁርጠኝነት መፍጠር ማለት ነው ብሏል። ስለሆነም ይላል መግለጫው ስለሆነም የዶክተር መረራ እስራት ከአስቸኳይ ጊዜ አዋጆ ድንጋጌና መድረክ ከገዢው ፓርቲ ኢህአዴግ ጋር ከደረሰበት የጋራ መግባባት ውጭ ነው ብሎታል። መግለጫው በመጨረሻ ዶክተር መረራ የመድረክና አባል ድርጅቱ የሆነው የኦሮሞ ፌዴራሊስት ኮንግሬስ መሪ እንደመሆኑ ካላግባብ መታሰሩ በሚሊዮኖች የሚቆጠሩ አባሎቻችንንና ደጋፊዎቻችንን እያሳሰበ መሆኑ የሀገራችንን ሰላምና መረጋጋት ችግር ውስጥ የሚያስገባ እንዳይሆን ስጋት እንዳለን እንገልጻለን ብሏል። መንግስት በተደጋጋሚ ዶክተር መረራ ጉዲና የታሰሩት የአስቸኳይ ጊዜ አዋጁን በመጣሳቸው እንደሆነ መግለጹ አይዘነጋም። መለስካቸው አመሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ቀጣዩ የመጽሔት ርዕስ እናልፋለን። ቃለ መሐላ ፈጽመው በትረ መንግሥቱን ሊረከቡ ከስድስት ሳምንታት ያልበለጠ ጊዜ በቀረበት በአሁኑ ወቅት ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የካቢኔ አባሎቻቸውን ለማሟላት ጥድፊያ ላይ ናቸው። በዚህ ሳምንት እንኳ የመከላከያውን፣ የአካባቢ ጥበቃውን፣ የአገር ደህንነቱንና የሥራና ከተማ ልማት መስሪያ ቤቶች ኃላፊዎችን እንዲሁም በቻይና የዩናይትድ ስቴትስን አምባሳደር ይፋ አድርገዋል። የአሁኑ ምርጫቻቸውም እንደ ከዚህ ቀደሙ ሁሉ ውዝግብ መቀስቀሱ እየተሰማ ነው። ዝላቲካ ሆክ የዘገበችውን አዲሱ አበባ ያቀርበዋል በከርሰ ምድርን የነዳጅ ውጤቶች ወይም ግብዓቶች ደጋፊነታቸው የሚታወቁት ስካት ፕሩት የኦክላሆማ ግዛት ጠቅላይ አቃቢ ሕግ ናቸው። የአካባቢ አየር ጥበቃ መስሪያ ቤትን ይመራሉ ተብሎም ይጠበቃል። ምንም እንኳ የሰዎች እንቅስቃሴ ለአየር ንብረት ለውጥ አስተዋጽኦ እንዳለው በሳይንስ የታመነ ቢሆንም ፕሩት ግን በግሎባል ዋርሚንግ ማለት በዓለም ግለት ተግባራዊነት ላይ ባላቸው አቋም ይተቻሉ። በዚህም ለፕሬዚዳንት ኦባማ የአየር ንብረት ለውጥ ላይ ህጋዊ ዘመቻ ከፍተው እንደነበር ይታወሳል። የኒህ ሰው መመረጥ አወዛጋቢ ነው በማለት ብዙዎች ይከራከራሉ። ለቤቶችና ለከተማ ልማት ሚኒስትርነት የታጩት የአእምሮና የነርቭ ቀዳጅ ሐኪሙ የዶክተር ቤን ካርሰን ምርጫ እንዳወዛገበው አይነት ማለት ነው። ትራምፕ ግን ለየት ባለ ሁኔታ ነው ነገሮቹን የሚመለከቱት። በአንድ ወቅት በሀገራችን ታሪክ እንደነበረው ያለ ታላቅ ካቢኔ እየመሰረትን ያለ መሆኑን ነው የማምነው። ጡረተኛው የባሕር ኃይል ጄኔራልና የኢራቅ ጦርነት አርበኛው ጆን ኬሊ አዲሱ የአገር ደህንነት ኃላፊ ሆነዋል። ሽብርተኛነትን በመዋጋትና ሚስተር ትራምፕ የሚያምኑበትን ሕገወጥ ፍልሰተኞችን የማባረር ፖሊሲ ተግባራዊ ያደርጋሉ ተብሎ ይጠበቃል። ትናንት ረቡዕ፣ ሚስተር ትራምፕ በሕግ የተመዘገቡ የውጭ አገር ተማሪዎች እንዳይባረሩ የሚጠይቅ በ14 ከተሞች ከንቲባዎች የተፈረመ ደብዳቤ ከሰጧቸው ከቺካጎው ከንቲባ ራም ኢማኑዌል ጋር ተገናኝተው ነበር። ብልጽግና፣ ፍትሕ፣ ነጻነት ያለበትን የአሜሪካንን ህልም ለማየት ነው የሚሞክሩት። እነርሱም ሆነ ቤተሰቦቻቸው ምንም ጥፋት የለባቸውም። ልናቅፋቸውና ልንደግፋቸው ይገባል። ሚስተር ትራምፕ ቀጥሎ የተወያዩት የሬስሊንግ ማለት በአሜሪካ የትግል ስፖርት ኃላፊ የሆኑትንና የአነስተኛ ንግድ ተቋማት አስተዳደርን ይመራሉ ተብለው ከሚጠበቁት ከሊንዳ ማክማሃን ጋር ነበር። ስለ ንግድ ስለሥራ ፈጣሪዎችና ስለሥራ ፈጠራም ተወያይተናል። ስለ አነስተኛ የንግድ ተቋማትም እንዲሁ። እናም በጣም ጥሩ የሆነ ውይይት ነበር። ሚስተር ትራምፕ ዛሬ ሐሙስ በቻይና የዩናይትድ ስቴትስ አምባሳደር ከሚሆኑትና ከቻይናና በተለይም ከፕሬዚዳንት ዢ ዥንፒንግ ጋር ጥሩ ግንኙነት እንዳላቸው ከሚታመነው ከአዮዋው ገዢ ቴሪ ብራንስታንድ ጋር ተገናኝተዋል። እኒህኛው ከሌሎቹ የሚስተር ትራምፕ ምርጫዎች ይልቅ የተሻለ ተቀባይነት እንዳላቸው ታውቋል። የትራምፕ የሽግግር ባለሥልጣናት እንደገለጡት በቀጣዩ ሳምንት ሌሎች የካቢኔ አባላት በእጩነት ይቀርባሉ። ሚስተር ትራምፕ እንደገለጡት ለትልቁ ቦታ ለውጭ ጉዳይ ሚኒስትርነት ማለት ነው ያሰቧቸውን የተሿሚዎች ዝርዝር እያጠበቡ እየቀነሱ ሲሆን እስካሁን ከማሳቹሴትሱ የአንድ ጊዜ ብቻ ገዢ ከሆኑት ከሚት ራምኒ ሌላ የተሰማ እጩ የለም። ክቡራትና ክቡራን አድማጮች ዝግጅቶቻችንን በኢንተርኔት አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ዌብሳይታችን ላይ ማግኘት ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከምሽቱ 3 ሰዓት ከሃያ አራት ደቂቃ ነው አዲስ አበባ ላይ፣ ዋሽንግተን ዲሲና አካባቢዋ ደግሞ ከቀኑ 7 ሰዓት ከ24 ደቂቃ ነው። ሐሙስ ሕዳር 29 2009 ዓ.ም አስተናጋጆቻችሁ ሰሎሞን አባተና እኔም ሰለሞን ክፍሌ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ሰላም ለቪኦኤ አቅራቢዎችና አድማጮች በሙሉ ስሜ ፍስሐ አባላለሁ። የምንሰጠው አስተያየት በፕሮፌሰር መራራ ጉዲና መታሰር የተሰማኝን ቅሬታ ነው። ፕሮፌሰር መራራ ጉዲና ትላንት እንደነበሉት ትላልቅ ኖን ቫይለንስ ሙቭመንት ካደረጉት መሪዎች ከነ ጋንዲ፣ ከነ ማርቲን ሉተር ኪንግ እና በቅርቡም ካለፈው ከመንዴላ መልክ የምናያቸው የሀገራችን የተስፋ ሰው ናቸው ኢህአደግ ይህንን አስተውሎ ብዙ ኢትዮጵያውያኖች በዚህ ሁኔታ ማዘናችንን አውቆ በአስቸኳይ እንዲፈታና እያደረጉ ያሉትን ትግል እንዲቀጥሉልን እንጠይቃለን። አመሰግናለሁ ሎ አሜሪካን ድምጽ ሬድዮ እንደምናችሁ። የዘወትር አድማጫችሁ ናይ እምደውልላችሁ ካልፎርኒያ ሳን ፍራንሲስኮ ሆኖ በሚዲያችሁ የምታስተላልፉት አንዳንድ ነገር አለ እና በዛ አስተያየት እንድሰጥ ትፈልጌ ነው። ሀላፊነት የጎደለ ሁሉ ጊዜ ስታስተላልፉ እንሰማለን። አና ጎመዝ የአውሮፓ ህብረት አባል ናቸው። እንደ አንድ ፓርላማ ተወካሽ ናቸው። ግን ልክ በአውሮፓ ህብረት ወይም ብራሰልስ ያሉ የአውሮፓ ህብረት ሰባት መቶ አምሳ ተወካሽ አሉበት ይመስለኛል። እናንተ ግን አንዲት አናጎበዝ ብላችሁ ማስተላለፍ ሲኖርባችሁ በአውሮፓ ህብረት ልክ እንደ ተጠራርጋችን ለጉንበት ሰባት መራራ ጉዳይና ብዙ ስትናገሩ ሰምተናል። የኢትዮጵያ ህዝብ ይሁን ሌላ ዓለም እኮ ያውቃል ሴትየዋ ኢትዮጵያ ያላቸው አቋም ታውቃላችሁ። ግን የእናንተ ሚዲያ ዝቃ አድርጎም ወይ ሁል ጊዜ ስታስተላልፉ አናጎመ በአውሮፓ ህብረት አስወክላችሁ ስታቀርቡ በአውሮፓ ህብረት አጠቃላይ እንደ ጠራቸው አድርጋችሁ የምታስተላልፉት መልዕክታችሁ ትንሽ ሬዲያችሁ ዝቃ አድርጎም ወይ ለማትፈልገ ነው። አመሰግናለሁ። የተከበራችሁ አድማጮች አሁን መጨረሻ ላይ አስተያየታቸውን ለሰጡን ሰው አንድ መጠነኛ የሆነ የመረጃ ክፍተት ካላቸው ያችን ማስተካከል እፈልጋለሁኝ በቀጥታ ለአሜሪካ ድምፅ የቀረበ ጥያቄ በመሆኑ ነው እንጂ ለምታቀርቡት ሀሳቦቻችሁ የእናንተ የራሳችሁ ናችሁ። ክብራለን መልስ አንሰጥም ብዙ ጊዜ ነገር ግን ዶክተር መረራ ጉዲና በተጋበዙበት ጊዜና በኋላም በቁጥጥር ስር ሲውሉ ወደ ብራስልስ ደውለን ጋባዟን የመድረኩን አዘጋጅ ሚስ አና ጎምሽን አግኝተናቸው ነበረ፣ መልስ ሰጥተዋል። እሳቸውም ለአሜሪካ ድምፅ ዶክተር መረራ ጉዲናን የፓርላማው የራሱ አባል የሆኑት አና ጎምሽ የጋበዟቸው ለአውሮፓ ፓርላማ ነው፣ በግላቸው ወይም ለግል ጽሕፈት ቤት አይደለም። በፓርላማው አባላት ፊት ነው ማብራሪያ የሰጡት ዶክተር መረራ ጉዲና። እናም ጥሪው የተካሄደው በህብረቱ ከፍተኛ ተጠሪና የኮሚሽኑ ምክትል ፕሬዚደንት ፌዴሪካ ሞጌሪኒ እውቅና እንደነበረ፣ እንደዚሁም የካቢኔውን እንደዚሁም የፕሬዚደንቱን የሹልትን ካቢኔ አባላትም ማግኘታቸውና ማነጋገራቸውን ሚስ አና ጎሚሽ ለአሜሪካ ድምፅ መግለጻቸውን በወቅቱ ባደረግነው ቃለ ምልልስ መናገራቸውን ወዲያው መዘገባችን ይታወሳል። በተረፈ አድማጮች ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። ክቡራትና ክቡራን የዜናና የትንታኔው መጽሔት እንዲሁም አስተያየቶቻችሁ የሚስተናገዱበት ክፍለ ጊዜ ተጠናቋል። የቴክኒክ መሳሪያዎች ላይ የሚገኘው ጆጌል ፕሮግራሙን እየመራ ያለው ንጉሱ ታምሬ ከኛ ጋር በስቱዲዮ አብረው ይገኛሉ። ሙዚቃን ጋብዛችሁ ውስጥ አሁን ወደ ሶስት ሰዓት ከ28 ደቂቃ ሆኗል። አሁን አዲስ አበባ ላይ ፍቅር አዲስ ነቃ ጥበብ ምስክር ትላለች።

Am am am make Yeah, you know I'm Am me. Massacre, a dead لا صاي فكر يسمع من لا لها ፍቅር አዲስን ለቆንጆ ጣዕመ ዜማዋን እናመሰግናለን። ሦስት ሰዓት ከሰላሳ ሁለት ደቂቃ ሊል ነው። አሁን አዲስ አበባ ላይ የምሽቱን ዋና ዋና የዓለም ዜና እናሰማችሁ። ና ምርጫ ኮሚሽን ትላንት የተካሄደውን ፕሬዝደንታዊና የምክር ቤት አባላት ምርጫ የድምፅ ውጤት ቀስ በቀስ ይፋ እያደረገ ነው። ኮሚሽኑ በአንዳንድ አካባቢዎች ከተመዘገበው መራጭ በላይ የሆነ ድምፅ ተሰጥቷል፣ ሌሎችም ጣልቃ ገብ ተግባራት ተፈጽመዋል የሚሉ አሉባልታዎች እየተናፈሱ ስለሆነ ቆጠራውን በከፍተኛ ጥንቃቄ ለማከናወን ብለን ነው ሲል አስታውቋል። ቃለ መሐላ ፈጽመው በይፋ ስራ ለመጀመር ስድስት ሳምንታት ግድም የቀራቸው ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የካቢኔ አባሎችን መረጣ ሂደት እያፋጠኑ ነው። በያዝነው ሳምንት ውስጥ ብቻ የመከላከያ ሚኒስቴር፣ የአካባቢ ደህንነት ጥበቃ መስሪያ ቤት፣ የአገር ውስጥ ደህንነትና ሌሎችንም መስሪያ ቤቶች እንዲመሩ የተሰየሙ ኃላፊዎች እንዲሁም በቻይና የዩናይትድ ስቴትስ አምባሳደር በራሳቸው ወይም በሽግግሩ ባለሥልጣናት ተገልጸዋል። እንዳለፈው ጊዜ ሁሉ ግን አዲሶቹ ተመራጮችም ውዝግብ አስነስተዋል። ሩሲያ በዩናይትድ ስቴትሱ ፕሬዚደንታዊ ምርጫ ጣልቃ ገብታለች የሚለው ጥርጣሬ እንዲመረመር በኮንግሬሱ የሁለቱም ፓርቲዎች የቀረበው ጥሪ እየበረታ መጥቷል። ይህም ምርጫው ከሩሲያ ጣልቃ ገብነት ፍጹም የጸዳ ነው ሲሉ አጥብቀው ከሚከራከሩት ተመራጩ ፕሬዚደንት ዶናልድ ትራምፕ ጋር ውዝግብ ሊፈጥር ይችላል ተብሎ ተገምቷል። ዜናዎቹ እነዚሁ ናቸው። አመሰግናለሁ ሰሎሞን ለሰዓቱ ዋና ዋና የዓለም ዜና ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሐሙስ ህዳር 29 2009 ዓ ም ምሽት መደበኛ ስርጭት ነው እየተከታተላችሁ ያላችሁት ተከታዩ ዝግጅት ባህልና ህብረተሰብ ነው የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ ከሌሎች አስር የተለያዩ ባህላዊ ቅርሶች ጋር የዓለም ውርስና ቅርስ ሲል በመዘገበው የገዳ ስርዓት ዙሪያ ከባለሙያዎች ጋር የተጀመረ ውይይት ነው የምሽቱ ባህልና ማኅበረሰብ ክፍለ ጊዜ አብይ ርዕስ። አቶ ጌቱ አሰፋ በዩኔስኮ የኢትዮጵያ ቢሮ የባህል ቅርሶች ባለሙያ፣ አቶ ገዛኸኝ ግርማ በኢትዮጵያ ባህል ሚኒስቴር የቅርስ ጥናትና ጥበቃ የጥናት ባለሙያ እንዲሁም ገዳን በዩኔስኮ ወካይ ቅርስነት ወይም የዓለም ውርስነት ለማስመዝገብ የተቋቋመው ቡድን አስተባባሪ የነበሩ ናቸው። ባህልና ማህበረሰብ ባለፈው ሳምንት ቅንብሩ የገዳን ስርዓት ምንነት እንዲያስረዱት አሉላ ለሰነዘረላቸው ጥያቄ አቶ ገዛኸኝ የስርዓቱን ምንነት በከፊል አስረድተው ነበረ። የመጀመሪያው ክፍል የቆመው አሁን ወደ ሁለተኛው ክፍል እናልፋለን። አቶ ገዛኸኝ ገዳ የስርዓቱን አወቃቀርና አሰራር ይተነትናሉ። ስርዓት የመንግስት ስልጣን የህግ አውጪ፣ የህግ አስፈጻሚ፣ የህግ ተርጓሚ እንደ ዘመናዊ የተከፋፈለ ነው ማለት ነው። አንዱ ሌላውን የተቆጣጠረ ስልጣን ያለ አግባብ ጥቅም ላይ እንዳይውል ቁጥጥር የሚደረግበት ስርዓት ነው። የገዳ ስርዓት እንግዲህ ግጭቶችን የሚያስወግድበት የተለያዩ ለምሳሌ እንደ ጃርሱማ የመሳሰሉ ተቋማት አሉ። እንደገና ግጭት እንኳ ተከስቶ ጉዳት የደረሰበት ወገን ቢኖር፣ ለዛ ወገን ጉማ በሚባል ሌላ ስርዓት ካሳ ተከፍሎ ጉዳት የደረሰበት ወገን የሚካስበትና እንደገና በህብረተሰቡ መካከል ሰላም የሚሰፍንበት ነው። ከዚህም በተጨማሪ በስርዓቱ ውስጥ የተለያዩ ተቋማት ይገኛሉ። ስርአቱ ውስብስብ ነው፣ ሰፊ ነው። ለሴቶች ራሱ እንግዲህ አንዳንድ አካላት ሴቶችን አያሳትፍም፣ ለሴቶች መብት አይሰጥም የገባ ስርአት የሚል ተቃውሞ ሲያሰሙ ይሰማል። ይህ ግን ባየነው አንዳንድ መስክ ስራዎች የሲንቄን ስርአት ጠንቅቆ ካለመረዳት የሚመነጭ ሀሳብ ነው። በገዳ ስርአት ውስጥ የሲንቄ ስርአት አለ። በዚህ ስንቄ ስርዓት የሴቶች መብት የሚጠበቅበት ሴቶች በኢኮኖሚም ሆነ በሀብት ድርሻቸው በወንዶች በላይነት ጉዳት እንዳይደርስባቸው የሚጠብቅ ስርዓት ነው። በሴቶች ላይ ጉዳት የሚያደርስ አካል ሴቶች ያንን ስንቄያቸውን፣ ስንቄ ማለት እንግዲህ ቀጭን በትር ነው። ይህ ቀጭን በትር ለሴቶች በጋብቻቸው ዕለት የሚሰጣቸው በእናታቸው የሚበረከትላቸው ነው እና ይህ እንግዲህ ጋብቻ ህይወት ውስጥ መግባታቸውን የሚያመለክት ነው። ከዚህም በተጨማሪ እንደ ተቋም ነው ሲንቄ። ለምንድን ነው ለምሳሌ አንድ ሴት በባሏ አሁን ብትበደል፣ ያለአግባብ ጥቅሟ ቢጓደል ስንቄዋን ይዛ በመውጣት በአካባቢ ያለ ሴቶች ጋር አብራ ተባብራ ፍትህ እንድታገኝ በጃርሱማ ወይም ሽማግሌዎች ፍትህ እንዲሰጧት መብቷን እንድታገኝ የሚደረግበት ስርዓት ነው። ከዚህም በተጨማሪ ሴቶች በህግ የማውጣት ስርዓት ላይ ይሳተፋሉ በገዳ ስልጣን ሽግግር ስርዓት ውስጥ ያለ ሴቶች ተሳትፎ ሊሳካ አይችልም ሴቶች ምንም እንኳ በፈረቃ በየስምንት አመቱ ስልጣን የሚይዙት አምስቱ መደቦች ውስጥ አባል እንኳ ሆነው ባይታቀፉም ሴቶች ምክር የሚጠየቁ ሀሳባቸው እዛ ስርዓቱ ውስጥ በሚወጡት ህጎችም ሌሎች ሁኔታዎች ውስጥ የሚካተትበት ሁኔታ መኖሩን ለመረዳት ችለናል። መልካም እና እንግዲህ ይህ ሁሉ ፋይዳ ስላለው ነው የገዳን ስርዓት ለማስመዝገብ የሄድንባቸው መንገዶች ይህ ነው። መልካም አቶ ጌቱ ወደ እርሶ ልመለስ። የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ የገዳ ስርዓቱን ከዓለም ወካይ የማይዳሰሱ ቅርሶች ውስጥ የመዘገበበትን ሀሳብ መነሻ በማድረግ ነው። እስኪ ሂደቱን ባጭሩ ያስረዱን። በእናንተስ በኩል አቶ ገዛሀኝ እንዳስረዱን መሰረታዊ ፋይዳዎችን በአገር ውስጥ በወካይ ቅርጽነት ከመመዝገብ አንስቶ በሂደት በዚህ የገዳ ስርዓት ውስጥ አሉ የሚባሉትን ማሳያዎች አምጥተዋል። ዩኔስኮ የአንድን ማህበረሰብ ቅርስ ሲመዘግብ ምንድን ናቸው መሰረታዊ መመዘኛ የሚያደርጋቸው? የገዳ ስርዓትንስ በዚህ በማይዳሰስ ወካይ ቅርጽነት እንዲመዘግብ ያበቃው ምንድን ነው? ሂደቱ ምን ይመስላል ባጭሩ። መልካም እንግዲህ ቅርስን ዩኔስኮ ነው የሚመዘግበው በሚባልበት ጊዜ ሀያ አራት አገራትን የሚለው ኮሚቴ አለ። ይሄ ኮሚቴ በአመት አንዴ እየተሰበሰበ ከመንግስታት ከሀገራት የሚቀርቡትን የማይዳሰሱ ቅርሶች እያየ የሚመዘግብ ማለት ነው። ይሄ ኮሚቴ ከመሰብሰቡ በፊት ግን ፈትሾ የሚያቀርብላቸው ኤቫሉዌሽን ቦዲ የሚባል አለ። ኤቫሉዌሽን ቦዲ በካይቲ ለቆምሎ ያቀርባል። ኮሚቴው በዛ መሰረት ይዘግባል ማለት ነው። እንዲታወቅ የሚፈልገው ነገር ምንድን ነው? ሀገሮች ናቸው የሚመዘግቡ ሀያ አራት ሀገሮች ናቸው ተስማምተው የሚመዘግቡት። ከነዚህ ውስጥ የሚቃወም ካለ ድምፅ ቢጫ ሊሆን ይችላል ወደገምነት ሊሆን ሀያ አራቱ ሀገሮች የተመረጡ ሀገሮች ናቸው። ምንድን ነው እነኚህ ሀገሮች ከተቀረው ዓለም ተለይተው ለዚህ ውሳኔ በዩኔስኮ የታቀፉት ወይስ በዙር በየተራ የሚለዋወጥ ጉዳይ ነው? አዎ ይሄ በተደነገገው መሰረት ሀገሮቹ እየተቀያየሩ ነው። አንድ ሀገር ለአራት ዓመቱ ብቻ ነው ያገለግ እና በየአራት ዓመቱ ይቀያየራል እና ሀገሩ ላይ ሰባ በሚካሄዱበት ዛ ሀገር ኮሚቴ አባል ኮሚቴውን ይመራል። ሰብሳቢ ይሆናል። የሚመራው እሱ ይሆናል ማለት ነው ዛለት ነው እና በየአመቱ ከአፍሪካ የተወሰነ ከላቲን አሜሪካ የተወሰነ ከኤዥያ የተወሰነ ወክለው የሚመረጡ አካላት ናቸው እነዚህ ሀያ አራት ሀገራት። አቶ ጌቱ እስኪ ፋይዳውን እንመልከት። የገዳ ስርዓትም ሆነ ሌሎች በተመሳሳይ በቅርስነት የተመዘገቡ የዓለም የማይዳሰሱ ወካይ ቅርሶች በዓለም አቀፍ ደረጃ መመዝገባቸው ምን ፋይዳ አለው? ለምንጩ ማህበረሰብስ ምን ይጠቅማሉ? ይሄ ነው ዋናው ነገር። ምንድነው ፋይዳው የሚለው ነገር በጣም መሰረታዊ የሆነ የማይዳሰሱ ቅርሶች ሆን የሚዳሰሱ ቅርሶች በሚመዘገቡበት ጊዜ ዋና መሰረታዊ ዓላማ የቅርስ ጥበብ ሀገር ፈቅዶና ፈልጎ ነው የሚያስመዘግበው። ቃል ይገባል ማለት ነው። መልካም የቅርስ ጥበቃው ምናልባትም በዓለም አቀፍም በአገሮችም ፍላጎት ትልቁን ድርሻ የሚይዝ ይመስለኛል። በቅርሶች በባህልና በታሪክ ላይ የሚደርሱ ውድመቶች በቅርቡ በማሊና በሶሪያ በተለያዩ አዋኪ ኃይሎች ጥንታዊ ቅርሶች ላይ የደረሰውን የመሰለ ውድመት ጦርነት፣ የተፈጥሮ አደጋ የሚያደርሷቸው ጉዳቶችስ ጥበቃውን ለማረጋገጥ በሚጥሩት ቀደም ብሎ በገለጹልን መሰረት እነኚህ ምዝገባዎች ሲደረጉ አገራት ቃል ይገባሉና ምን አይነት አብረው የሚታዩ ጉዳዮች ይኖሩ ይሆን? አንድ ቅርስ አንድ ባህል ውድመት ከደረሰ በኋላስ ምን ይደረጋል? አሉላን ለዝግጅቱ እናመሰግናለን። ተከታዩ የተፈጥሮ አካባቢ ይላል። አዘጋጅና አቅራቢ ሰሎሞን አባተ የዩናይትድ ስቴትስ ተመራጭ ፕሬዚደንት ዶናልድ ትራምፕ ካቢኔያቸውን እያዋቀሩ ባሉበት በዚህ ወቅት አሜሪካውያንም ዓለምም እነማንን እያነሱ ለየጉዳዩ አውራ እንደሚያደርጉ በንቃት እየተከታተሉ ናቸው። የአሜሪካውያን የውስጥ ጉዳይ ብቻ ሳይሆን የዓለምም ስጋትና ትኩረት ከሆኑት ጉዳዮች መካከል የዓለማችን የአየር ንብረት መለዋወጥ የተፈጥሮ አካባቢ ጥበቃና የዓለማችን ግለት በእውኑ ወበቅ ውስጥ ያሉ ጥያቄዎች ናቸው፣ እጅግ አንገብጋቢ። በአንድ ወገን የአየር ንብረት ለውጥ ጉዳይ የሕይወት የራሷ በምድር ላይ የመቀጠልና የመቋረጥ የችግሮች ሁሉ አውራ ችግር ነው የሚሉ ከሽብር ፈጠራና ከጸጥታ እክሎችና ስጋቶችም በላይ የሚያስቀምጡታሉ። ሊሰጠው የሚገባ ትኩረትና ቅድሚያም በዚያው አያያዝ ሊሆን ይገባዋል ይላሉ እኒህ ተሟጋቾች። በሌላ በኩል ደግሞ የአየር ንብረት ለውጥ የሚባል ክስተት የለም፣ ቢኖርም አንገብጋቢ አይደለም፣ ቢኖርም የሰው ልጅ የፈጠረው ሳይሆን በተፈጥሮ በራሷ ዑደት የሚመጣ ነው የሚሉም አሉ። ሰሞኑን በተጠናቀቀውና ዶናልድ ትራምፕ 45ኛው የዩናይትድ ስቴትስ ፕሬዚደንት ሊሆኑ በተመረጡበት ምርጫ ዘመቻ ወቅት አቋማቸውን ያሳወቁት ሚስተር ትራምፕ በአየር ንብረት ለውጥ መኖር እንደማያምኑ የተናገሩባቸው አጋጣሚዎች ጥቂት የሚባሉ አልነበሩም። በእርግጥ የአካባቢ ወይም የዓለም ሙቀትና ሌሎችም ስያሜዎች የሚሰጡት እንዲያውም ለቻይናውያን በቻይናውያን የተፈበረከ የቅዠት ወይም የቅጥፈት ወሬ ነው ብለው እንደሚያምኑም ተናግረዋል። ተመራጩ ፕሬዚደንት ተመራጭ ፕሬዚደንት ትራምፕ እየሰጧቸው ካሉ የሰሞኑ ሹመቶች መካከል ለሀገራቸው የተፈጥሮ አካባቢ ጥበቃ ድርጅት ኢፒኤ አለቃነት የሰየሟቸው የኦክላሆማው ጠቅላይ ግዛት ጠቅላይ አቃቤ ሕግ ስካት ፕሪዩት የአየር ንብረት ለውጥ የለም ብለው ከሚያምኑ አሜሪካውያን አንዱና እንደውም ተሟጋችም ናቸው። ይህ የሚስተር ትራምፕ ሹመት ዛሬ ብዙዎችን እያነጋገረና እየፈተነ ያለ ውሳኔ ነው። እኒህ አቃቢ ሕግ ስካት ፕሩት የኦባማን የንጹሕ የኃይል ምንጭ እቅድ ለማስቀልበስ ክስ ከመሠረቱ የ27 ግዛቶች ባለሥልጣናት አንዱ ነበሩ። የዚያ እቅድ ሐሳብ የዩናይትድ ስቴትስን በካይ ጋዞች ልቀት በአውሮፓ የዘመን አቆጣጠር በ205 ዓ ም የዛሬ 10 ዓመት ማለት ነው። በኢትዮጵያ አቆጣጠር በ1997 ዓ.ም ተመረጥ ከነበረበት ደረጃ በ32 ከመቶ ለማውረድ በኦባማ አስተዳደር የወጣና የዓለም የአካባቢ ጥበቃ ተሟጋቾችን ያስፈነደቀ ያሞገሱትም እንደሆነ ይታወቃል። እንግዲህ ዘንድሮ የዚያ እቅድ አውራ ጠላት እንዲያስፈጽመውም የሚጠበቀው መስሪያ ቤት መሪ ሆነዋል። እጣፈንታው ምን ይሆን? ይህንን የትራምፕን ሹመት አብዝተው የሚኮንኑ ሰዎች ስጋት የተመረጡ ፕሬዚደንት ከፍተኛ አማካሪ፣ ይቅርታ የተመራጩ ፕሬዚደንት ከፍተኛ አማካሪ ኬሊያን ኮንዌይ ጣል ጣል ለማድረግ ለማስታገስ የሞከሩ ይመስላሉ ዛሬ በሰጡት ቃል ኮንዌ ሲናገሩ በትራምፕ ዓለም ከተቃዋሚዎችና ከተቺዎች ጋር መለማመዳቸውን ነው የሚናገሩት። ይህ ማለት አሁንም ቋሚ ዘመቻ የሚያደርጉ ሰዎች እንዳሉ ጠቁመዋል። ጠቅላይ አቃቤ ሕግ ፕሪቲ ከፍተኛ ብቃት ያላቸው የሙያ ሰው ናቸው። የኦክላሆማ ጠቅላይ አቃቤ ሕግ ሆነው በጎዝና የተረፉ ሰው ናቸው። ተመራጩ ፕሬዚደንት ያነጋገሯቸው ለቦታው የሚመጥኑ ብዙ ሰዎች ነበሩ። ቀልባቸው በጠቅላይ አቃቢ ህግ ፕሩዊት ላይ አርፈዋል ብለዋል ኮንዌ። ሹመታቸው ይጸድቅላቸዋል ብለው እንደሚጠብቁም ተናግረዋል። ይህ የፕሩዊት ሹመት በቀጥታ የተጠበቀ ባይሆንም ተመራጭ ፕሬዚደንት እርሳቸውን የመሾማቸው ነገር ያስደምማቸው ቢሆንም ጨርሶ ያልጠበቁት አይነት ውሳኔ ግን አይደለም። ለብዙዎቹ የአካባቢ ጥበቃ ተሟጋጆች የብዙዎች ስጋት ግን የፓሪሱን የአየር ንብረት ስምምነት ጨምሮ አሜሪካ መሪ እንድትሆን የምትጠበቅባቸው ዓለም አቀፍ ጥረቶች እጣፈንታ ነው። የሚስተር ትራምፕ መመረጥ እንደተሰማ ሰሞን ወደ ካናዳ ዩኒቨርሲቲ ኦፍ ካልጋሪ ደውዬ የአየር ንብረት ጉዳይ ተሟጋቹን ሳይንቲስትና የዩኒቨርሲቲውን ተባባሪ ፕሮፌሰር ዶክተር ጌታቸው አሰፋን አነጋግሬ የነበረ ጊዜ እንዲህ ብለውኝ ነበር አሁን እንዳልከው እነዚህ ነገሮች ቃል ይግቡ እንጂ አሁን እሳቸው ምናልባት ደግሞ ሰዎች በሚያስቀምጡበት ሰዓት፣ ለምሳሌ የከሰል ድንጋዩን ኢንዱስትሪ በምታይበት ሰዓት ራሱ ኢንዱስትሪው እሳቸው ያን ቃል ይግቡ እንጂ የገበያው እና የዋጋ ፍላጎቱ በሚያይበት ሰዓት ፍላጎቱ ሁለቱ አብሮ አይሄድም። አሁን የተፈጥሮን ነዳጅን አበለጽጋለሁ ካሉ ራሱ አሁን እንኳን ባለው ዋጋ በምናይበት ሰዓት የፈለገው ነገር ቢያደርጉ የከሰል ድንጋዩን ገበያ ወይም ኢንዱስትሪ መልሰው ማምጣት አይችሉም። ስለዚህ የሚጣረሱ ነገሮች ነው እያወሩ ያሉት። በሌላው መልኩ ግን አስጊው ነገር አሁን የሽግግርና የርክክብ ፕሮግራማቸውን በምናይበት ሰዓት የአካባቢ ጥበቃ ባለስልጣንን ሽግግር ከኦባማ አስተዳደር ወደ እሳቸው እንዲያሸጋግር የሚመራውን ቡድኑን የሚመራ ሰው ሲሶሙ በጣም ለረጅም ጊዜ የአየር ለውጥ የሚባል ችግር የለም ብሎ የሚያምኑ ማይሮን ኢቨል የሚባሉ ሰው ናቸው። እና ይህን አሁን እንዴት ነው የአካባቢ ችግሮች አውራ የሆነውን የአየር ንብረት ለውጥ የለም ብሎ የሚያምን ሰው የአካባቢ ባለስልጣን እንዴት ይደራጅ፣ ማን ይምራው የሚለውን ችግር እንዲመራ የመረጡ በምንበት ሰዓት ይሄ ስጋት የጎላ ያደርገዋል። ነገር ግን ጥሩነቱ ምንድን ነው? በኦባማ ጊዜ ትልቅ ስራዎች ከኢንዱስትሪውም ጋር ከምርምሩም ጋር ከህግም አንጻር ብዙ ስራዎች ተሰርተዋል። እነዛ ብዙ ስራዎች ደግሞ ፍሬ ማፍራት የጀመሩበት ብዙ አዳዲስ የስራ እድሎች የተፈጠሩበት ሆነው ታይቷል። እና ምናልባት እሳቸው እንደዛ ቢያደርጉም እሳቸው ወደ ኋላ ለመጎተት ቢሞክሩም አሜሪካ ወደ ኋላ ምናልባት ወደ ሶስተኛው የኢንዱስትሪ አቤት ወደምንለው የታዳሽ ሀይል ላይ የተመሰረተ የምጣኔ ሀብት ወደ ኋላ እንድትቀር ያደርጋል የሚል ስጋት ያላቸው አሜሪካውያን እሳቸው አንድ ሲሆን አራት ዓመቱ እንዳይጨርሱ ሁለትም ቅድም እንዳልነው በፍርድ ቤትም፣ ምክር ቤትም፣ በጎዳናም የሚደረጉ ግፊቶች አሁን ያሉትን ነገር ወይም አስቀድሞ ያሉትን ነገር እንዳይፈጽሙት ሊያደርጋቸው ይችላል። ዶክተር ጌታቸውን አመሰግናለሁ በትንታኔና በተለያዩ ሀሳቦችም ወደፊት እንመለሳለን። ለማንኛውም ሚስተር ትራምፕ በዘመቻቸው ወቅት ይዘዋቸው ከነበሩ አቋሞቻቸው እያለዘቡ እየቀየሯቸውም የሚታዩ ነጥቦች። ጥቂት አይደሉም። የዩናይትድ ስቴትስ አውራ ዲፕሎማትና ከዋነኞቹ የተፈጥሮ አካባቢ ደህንነት ተሟጋቾች አንዱ የሆኑትን ጆን ኬሪን ጨምሮ ብዙዎች ይህንን እየተናገሩ ናቸው። ለማንኛውም ግን ሚስተር ትራምፕ እየሰጡ ባሉት ሹመት የሚኮሩ መሆናቸውን በካቢኔያቸው እንደሚተማመኑም በኩራት እየተናገሩ ናቸው I believe we're in the process of putting together one of the all-time great cabinets. በሀገራችን ሙሉ ታሪክ ውስጥ ከታዩት ሁሉ ከእጅግ ድንቆቹ አንዱ የሆነ ካቢኔ እያዋቀርን ነው ብዬ አምናለሁ። ተመራጭ ፕሬዝደንት ዶናልድ ጆን ትራምፕ። ጥሩ ግንዛቤ አስጨባጭ ዘገባ ነበር። ሰለሞን አመሰግናለሁ። ዝግጅቶቻችን ይቀጥላሉ። በጸረ ኤች አይ ቪ ትግል ውስጥ የዩናይትድ ስቴትስ መዋጮ ተከታዩና የመጨረሻው ቅንብር ትኩረት ነው። በዩናይትድ ስቴትስ የገንዘብ ድጋፍ የሚካሄዱ ጸረ ኤች አይ ቪ ኤድስ ፕሮጀክቶች ከፍተኛ ውጤት እያስገኙ መሆናቸውን ድሬዳዋ ውስጥ የሚኖሩ ተጠቃሚዎች እየተናገሩ ነው። ከፕሮጀክቶቹ በአንዱ የታቀፈች ወጣት ልሞት ይችል ነበር ብላናለች። ኤች አይ ቪ ገና በቁጥጥር ስር መዋል ያለበት ወረርሽኝ ወይም ቫይረስ መሆኑን ያስገነዘቡት በኢትዮጵያ የዩናይትድ ስቴትስ ተጠባባቂ አምባሳደር ፒተር ብሩማን እየሰሩ ያሉትም ይኸው ትኩረት እንዲያገኝ መሆኑን ለቪኦኤ ገልጸዋል። ተጠባባቂ አምባሳደሩ ከሚገኙበት የዩናይትድ ስቴትስ የልዑካን ቡድን ጋር ወደ ድሬዳዋ የተጓዘው እስክንድር ፍሬው የሚከተለውን ዘግቧል። በዓለም አቀፍ ደረጃ የጸረ ኤች አይ ቪ ትግሉ መቀዛቀዙ፣ ድጋፉን መቀነሱ ቢነገርም በድሬዳዋ ያለው እውነታ ይሄንን አያሳይም። የዩናይትድ ስቴትስ መንግስት በፕሬዝዳንቱ የአስቸኳይ ጊዜ የኤድስ ድጋፍ ፔፋር አማካኝነት የሚደግፋቸው ፕሮጀክቶች ውጤት እያስገኙ፣ ህይወት እያዳኑ መሆኑን ተጠቃሚዎቹ ተናግረዋል። በእነዚህ ፕሮጀክቶች አማካኝነት ለኤች አይ ቪ ተጋላጭ ለሆኑ የህብረተሰብ ክፍሎች የተቋቋመው የማረፊያ ክፍል ለምሳሌ በሴተኛ አዳሪነት ላይ የተሰማሩ ሴቶች ራሳቸውን እንዲጠብቁ፣ እንዲያውቁና እንዲጠነቀቁም እያስተማረ ይገኛል። ለአምስት ዓመት 50 ሚሊዮን ዶላር በተመደበለት በዚህ የማረፊያ ክፍል ያገኘኋት ወጣት ይህንኑን ያብራራችው። የዛሬ አራት ዓመት እኔ ያው ቢዝነስ ነበር ምሰራው እና ምን ሆቴል ውስጥ ነው፣ መንገድ ላይ ነበረ። ከዛ ፕሮፕራይዶች እንዴት አገኘሽ? ፕሮፕራይዶች ያው አገኘሽ ወይስ አገኘሻቸው? አገኙኝ እና ተገናኘን። ያው እስካሁን ድረስ አብረን እየሰራ ነው ያለ ነው። እዚህ ዲይሲ ውስጥ ደግሞ የሻወር አገልግሎት አለ፣ የአቻላቻ ትምህርት አለ፣ ህክምና አለ። አንቺ እዚህ በመምጣትሽ ከእነሱ ጋር በመሆንሽ ምን የተለየ ነገር አገኘሽ በፊት ከነበረ የዛሬ አራት ዓመት ከነበረሽበት ሁኔታ ጋር በማነጻጸር? ነገር ብዙ ነገሮች አሉ። ከሱስ ነጻ ሆነናል። ከመቃም፣ ከማጨስ፣ ከመጠጣት ማለት ነው። ይሄ የተውሽ ስለሚያስተምሯችሁ ነው? ይከታተሉናል። አስተማሪዎቹም ከነሱ ጋር ጥሩ ግንኙነት አለን። እንደ ማንኛውም ሰው ያው እነሱ እኛንም እንደ ራሳቸው ነው የሚያዩን። በዚያ የተነሳ በዚህ ተቀራርበን ያው አብረን እስካሁን ደርሳለን። እዚህ የዛሬ አራት ዓመት እነሱ ፕሮፕራይዶች ባያገኙኝና እንደዚህ አይነት ፕሮግራም ውስጥ ባልሳተፍ ኑሮ ሕይወቴ የተለየ መንገድ ይዝ ነበር ብለሽ ታምኛለሽ? ምን ይሆን ነበር? ያው በቃ ልሞትም ችላለሁ። ለምን ብዙ ነገሮች ስላሉ ማለት ነው። ጎዳና ላይ እስካሁንም ላልኖር ይችላለሁ። ከዩናይትድ ስቴትስ የመጡና በአዲስ አበባ ነዋሪ የሆኑ የአገሪቱ የዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የዩናይትድ ስቴትስ የበሽታ መቆጣጠሪያ ማዕከል ሲዲሲና የፕሬዚዳንቱ የአስቸኳይ ጊዜ የኤድስ ፕሮግራም ፔፋር የስራ ኃላፊዎች ይህንንና ሌሎችንም ፕሮጀክቶች ጎብኝተዋል። ከዚህ የልዑካን ቡድን አባላት አንዱ የሆኑት በኢትዮጵያ የዩናይትድ ስቴትስ ተጠባባቂ አምባሳደር ፒተር ብሩማን ኤችአይቪ ኤድስ ገና በቁጥጥር ስር ያልዋለ ወረርሽኝ መሆኑን አስታውሰዋል። እየሰራን ያለነውም ይህንን ለማሳወቅ ነው ይላሉ ስለዚህ ሀሳቡ ከመከላከልና ህክምና በቀር ገና ክትባት ያልተገኘለትን ወረርሽኝ መመከት አለብን ዘርፈ ብዙ ዓለም አቀፍ ሥራ ነው እየሰራን ያለነው በፔፕፋር በዩኤን ኤድስ በዓለም የጤና ድርጅትና በሌሎች በርካታ ድርጅቶች የሚካሄድ ነው በበርካታ መንግሥታትና በሲቪክ ማኅበረሰቦች እና ከቫይረሱ ጋር አብረው በሚኖሩ ሰዎችም ጭምር የሚከናወን ጥረት ነው። ዛሬ ከተወሰኑት ጋር ተገናኝተናል። ስለዚህ ሐሳቡ ምንድን ነው? ዘመቻውን እንደገና ማቀጣጠል ነው። ተቀዛቅዘዋል ለማለት አይደለም፣ ወይም ቀንሰዋል ለማለት አይደለም። ዘመቻው ግሩም ውጤት አሳይቷል። በሚሊዮኖች የሚቆጠር ሕይወት ለማዳንም ተችሏል። ነገር ግን በየዓመቱ አሁንም በዓለም አቀፍ ደረጃ ከአንድ ሚሊዮን በላይ ሰው ለቫይረሱ ይጋለጣል። ከሚሊዮን በላይ ይሞታል። ስለዚህ አሁንም በቁጥጥር ስር መዋል ያለበት ወረርሽኝ ነው። እኛም ትኩረት እንዲያገኝ ጥረት የምናደርገው ይህንኑ ነው። ተጋላጭ ለሆኑ የህብረተሰብ ክፍሎች የተሰራው ማቆያ ትናንት ከተጎበኙ በዩናይትድ ስቴትስ የሚደገፉ ፕሮጀክቶች አንዱ ነው። ይህና ሌሎች በዩናይትድ ስቴትስ የሚደገፉ ፕሮጀክቶች ከመንግስት ጥረት ጋር ተዳምረው ውጤት እያስገኙ መሆኑን የድሬዳዋ ከተማ ከንቲባ ኢብራሂም ኡስማን ለቪኦኤ ተናግረዋል። እንደዚህ አይነት የጋራ እንቅስቃሴዎች ተጠናክረው መቀጠል እንዳለባቸውም አስረድተዋል። በተለይ በድሬዳዋ ካለው ከፍተኛ ተጋላጭነት አንጻር ድሬዳዋ የተለያዩ የማህበረሰብ ክፍሎች የሚኖሩባት አሁን ደግሞ በኢንዱስትሪ ኮሪደርነት የምታገለግልና ብዙ የመሰረተ ልማት አሁን ለምሳሌ መንገድም፣ አየርም፣ የባቡሩንም በቅርቡ የሚጀምርበት ስለሆነ የተለያዩ ፋብሪካዎች አሉ እና የቀን ሰራተኛ በጣም ይበዛበት ነው መተላለፊያ ከተማ ስለሆነች ለዚህ ሁሉ እነ ሁሉ አስተዋጽኦ ያደርጋል ጋሉ በኋላ ላይ ና አሁን ከትምህርት ቤት ጀምሮ ከዚህ በፊትም ንቅናቄ በህብረተሰብ ደረጃ ሲሰሩ የነበሩ ስራዎች ማስቀጠል ሊኖርብናል። ስለዚህ አሁን በዚህ በከቻፕ ካምፔኑም ቢሆን የተጀመረው የህዝብ ንቅናቄ አለ እስከታች ድረስ አውርዶ ህብረተሰቡን በማሳተፍ ከትምህርት ቤትም ጭምር ጀምሮ የዚህ የግንዛቤ ስራዎችን በጣም በስፋት መሰራት አለበት። ወደ ጤና ተቋማቶች እንዲመጡ እንዲመረመሩ፣ ፖዝቲቭ ሆኖ ደግሞ የሚያውቁ ከእንደገና ወደ ቀጣዩ ስቴፕ እንዲሄዱ የማድረጉን ስራ በአስተዳደርም የጀመርናቸው ሰፋፊ ስራዎች አሉ። አሁን አጭር ጊዜ ነው የጀመር ነው፣ ግን በጣም በተቀናጀና በተጠናከረ መልኩ የሚቀጥል ይሆናል። በዩናይትድ ስቴትስ ኤምባሲና በተለያዩ ድርጅቶች የስራ ኃላፊዎች የተደረገውን ይህንን ጉብኝት መነሻ ያደረጉ ሌሎች ዘገባዎች በቀጣይነት ይዤ እቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው፣ ምስራቅ ኢትዮጵያ፣ ድሬዳዋ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የሰራተኛ መብቶችን መደገፍና ማበረታታት የዩናይትድ ስቴትስ የውጭ ፖሊሲ አሃዳዊ አካል ነው ይላል የዛሬው ርዕሰ አንቀጽ። የመደራጀት ነጻነትና በጋራ የመደራደርን መብት የመሳሰሉ መሰረታዊ የሰራተኛ መብቶች በዩናይትድ ስቴትስ የመጣኔ ሀብት ዲፕሎማሲ ውስጥ ቁልፍ አካል መሆናቸውን የዓለም አቀፍ የሰራተኛ ጉዳዮች የዩናይትድ ስቴትስ ልዩ ተጠሪ አመልክተዋል ሲል ርዕሰ አንቀጹ ከተጠሪዋ ሳራ ፎክስ ንግግር ጠቅሷል። የሰራተኛ መብቶች ሰብአዊ መብቶች ናቸው። ደግሞም የኢኮኖሚ መብቶችም ናቸው። እነዚህን መብቶች መጠቀም የቻሉ ሠራተኞች ብልጽግናና የእድገት ጥቅሞች ለጋራ ጉዳይ የሚያውሉባቸውን ምጣኔ ሀብቶች ለመገንባት ቁልፍ መሆናቸውን መገንዘብ ያስፈልጋል። ይህ ሁኔታ ደግሞ ለመረጋጋትና ለዲሞክራሲ ግንባታ እንዲሁም እያንዳንዱ ሰው የምጣኔ ሀብቱ አካል የመሆኑ እድሎች እንዳሉት የሚረዳበት መሆኑን ለማረጋገጥ የሚያስችል ሁላችንም የምናበረታታው አሰራር ነው። የእኛም የውጭ ፖሊሲያችን አጀንዳ ጅማቶች ውስጥ በጠበቀ ሁኔታ የተሳሰረ ነው። ርዕሰ አንቀጹ ይቀጥልና ሳራ ፎክስና በውጭ ጉዳይ መስሪያ ቤት ውስጥ ያለው ቡድናቸው ከውጭ መንግሥታትና ባለድርሻዎች ጋር እንደሚሠሩና የራና ፕላዛ የልብስ ፋብሪካ ተደርምሶ አንድ ሺህ አንድ መቶ ሰላሳ ሰባት ሠራተኞች ያለቁበትን ዐይነት የባንግላዴሽ አጋጣሚዎች ላይ እንደሚነጋገሩ አመልክቷል። የዩናይትድ ስቴትስ መንግስት፣ የአውሮፓ ኅብረት፣ ካናዳ፣ ዓለም አቀፍ የሙያተኞች ማኅበር እንዲሁም የባንግላዴሽ መንግስት የሙያተኞችን መብት ለማሻሻልና ጤናቸውን ለማስጠበቅ የሚያስችል ዘላቂ ውልቋጠርን በአንድነት የዘላቂነት እምቅ ስራ አባላት ከግሉ ዘርፍ ባለድርሻዎችና ከተባበሩት መንግስታት ድርጅት ጋር በሚያከናውኑት ስራ የሰራተኞች መብቶችን መከበርን፣ የህንፃዎችን የመዋቅር ደህንነት፣ የስራ ቦታ ደህንነትና ጤና እንዲሁም የንግድ ስነ ምግባር በአግባቡ መፈተሻቸውንና መከናወናቸውን የሚመለከቱ የአጭር ጊዜና የረጅም ጊዜ ግዴታዎችን ለማሟላት እንደሚሰሩም ርዕስ አንቀጹ ጠቁመዋል። ቡድኑ በአራት ሺህ ፋብሪካዎች ላይ የደህንነት ፍተሻዎችን አካቷል። ይኸው ቡድን በተጨማሪም ከዓለም አቀፉ የስራ ድርጅትና ከባንግላዴሽ መንግስት ጋር የሥራ ህጎችን ለማሻሻል የማህበራት ምዝገባዎች የሚቀላጠፉበትን ሁኔታ ለመፍጠር ፍትሐዊነት የጎደላቸውን የስራ አመራር ሁኔታዎች ለመመርመርና ለመከላከል እየሰራ መሆኑንም ርዕሰ አንቀጹ አትቷል። ዩናይትድ ስቴትስ የሰራተኞች መብቶች በዓለም ዙሪያ እንዲሻሻሉ ከባንግላዴሽና ከሌሎችም መንግስታት ጋር ትሰራለች ሲል ርዕሰ አንቀጹ መልእክቱን ዘግቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ቴክኒሻን ጆጊል፣ የፕሮግራሙ መሪ ንጉሡ ታምሬ፣ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተ እና ሰለሞን ክፍሌለን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም ደናደሩ።